ዛሬ ለጥያቄዎቻችሁ መልስ የሚሰጡት ከአንድ ዓመት በላይ ለሆነ ጊዜ ታስረው የቆዩት እና በቅርቡ የተፈቱት የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ሊቀመንበር ዶክተር መረራ ጉዲና ናቸው። አዘጋጅና አቅራቢዋ ትዝታ ብላቸው ነች። ለጥያቄው ዶክተር መረራ ጉዲና እንኳን ደስ ያሉት። የኦሮሞ ፌዴራሊስት ኮንግረስ ሊቀመንበር በቅርቡ ከእስር ቤት ተፈተው ለጥያቄው መልስ ላይ ለመቅረብ ፈቃደኛ ስለሆኑ በአድማጮች ስም አመሰግናለሁ። እኔም ለተሰጠኝ እድል አመሰግናለሁ። እሺ በመጀመሪያ የማቀርበው ጥያቄ ባሌ ሱክ የላከልን ነው። ወጣቱ እኔ ከዩኒቨርሲቲ ተማሪነት ውጪ በሕይወቴ ለመጀመሪያ ጊዜ በሰላማዊ ሰልፍ በሚመስል መልኩ ከብዙ ወጣቶች ወይንም ቄሮዎች ጋር በአካል የተገናኘውት እርሶን ለመቀበል በተደረገው የአምቦና የጊንጪ ዝግጅት ነው። የኦሮምኛ ቋንቋ አለማወቄን የረገምኩት ቀንም ሆኖ ይቆጠርልኝና ወደ ጥያቄ ልግባ ይላል ወጣቱ። በቅድሚያ ጊንጪ ላይ በተደረገለት አቀባበል ባደረጉት አጭር ንግግር እንደገባኝ ከሆነ አንዲት መልዕክት ለቄሮች አስተላልፈው ነበር። አንዳንድ ዘፈኖችን አትዝፈኑ የሚል መንፈስ ያለው ምንድን ነው ዘፈኑ? ይላል ይሄ ወጣት። ምናልባት እውነትም ኦሮምኛ በደንብ ባለመቻሌ የጠየቀው ጥያቄ ሊሆን ይችላል። እኔ ብዙ ጊዜ የኦሮሞ ወጣቶችን የሚመክረው አላስፈላጊ ዘፈን አትዝፈኑ፣ አላስፈላጊ ፍርሃት አትፍሩ ነው። ማለት ባላንሳችሁን ጠብቁ፣ አላስፈላጊ ዘፈን አትዝፈኑ አላስፈላጊ ፍርሃት አትፍሩ። አላስፈላጊ ማለት አንዳንድ ጊዜ ባላንሱን ያልጠበቀ ምልጃዎች መውሰድ ማለት ነው። ሊጎዳ የሚችል አካባቢውና ሁኔታውን በደንብ ያላገናዘበ ነገር ውስጥ እንዳይገቡ፣ ነገር ግን በፍርሃት ደግሞ ተጠምዶ ትግሉን እንዳያኮላሹ፣ ከትግሉ እንዳይሸሹ ለመሞከር ማለት ነው። ያ ነገር ያለው ከነገራችን ላይ ያው ቋንቋ ብቻ አይደለም ትግል ወንድማችን ኦሮምኛም ባችል ትግሉ ከመቀጠል ተያዘው ከማድረግ የሚያግደው ነገር ለ በርካ በልልኝ። ሁለተኛ ጥያቄ አለው። ሸገር ታይምስ ላይ በሰጡት ቃለ ምልልስ ስለ አንዳንዶቹ የኦህዴድ መሪዎች ሲጠየቁ ለማ መገርሳ ፊቱ ኦሮሞ ይመስላል ከዚህ በላይ ግን ምንም ማለት አልፈልግም ብለው ነበር ይላል። ይሄ ወጣት በፌስቡክ ጥያቄያቸውን ከላኩት መካከል ነው። በዛ አይደለም። ትዝ ይለኛል የዛሬ አንድ ዓመት ተኩል አካባቢ ለማን ታውቀዋለህ ወይ ሲመረጥ እንዴት ነው ብሎ ስለጠየቁኝ ጥያቄ ተማሪ ነበር አውቋዋለው። ግን ጥሩም ነገር መጥፎም ነገር መናገር ስላልፈለግኩኝ ፊቱ ኦሮሞ ይመስላል አልኩኝ። በተለይም ኦፒዶ አካባቢ ያሉ አንዳንድ ኦሮሞ ያልሆኑ ሰዎች በጣም የተከፉ ይመስላል። አንዳንድ ነገር ማዕከላዊ ስናወራ ሄድ ያገ ተነስተዋል። ምንድነው ኦፒዲኦ መስቀለኛ መንገድ ላይ ነው። ስለዚህ ጥሩ ሰብታችኋል፣ ለማም እንደዚህ ማድረግ ችሏል የሚለውንም ለመናገር ስላልፈለግኩ፣ ምንም ነገር ደግሞ መስራት አልቻላችሁም፣ አትችሉም፣ ያው የድሮ ኦፒዲኦዎች ናችሁ፣ የኦሮሞ ህዝብ መብት ለማስከበር አልቻላችሁም፣ እንደ ድሮው የህወሓት አሽከሮች ናችሁ ለማለት ደግሞ አልፈለግኩ ስለዚህ በኪሎ ደረጃ እንዳውም እንደተቀበልኩ እንድቆጠር ይችላል እሱንም ቢሆን ባላንስ ለመጠበቅ ያልኩት ነገር ነው ማለት ነው። ገና የሚታዩ ብዙ ፈተናዎች ስላሏቸው ለማመሆነ ድርጅቱ ያንን ለማመልከት ነው የተመጠነ የተመዘነ መልስ የሰጠሁኝና እንደ ክፋትም መወሰድ የለበትም። ይህንን መስቀለኛ መንገድ ላይ ሆነው እየተፈተኑ ያሉትን የታሪክ ፈተናዎች ሲያልፉ የተሻለ ግምገማ መስጠት ይቻላል። ያንን ከአልፎ ተመልሶ ወደ ኋላ ከወደቁ ደግሞ ያው የወደ ዝሮዋችን ክስ እንመለሳለን። ያንን ባላንስ ለመጠበቅ ብዬ ነው። አመሰግናለሁ። ዶክተር መረራ ስለ ኦፒዲኦ ሌሎችም ጠንከር ያሉ ጥያቄዎች መጥተዋል፣ ወደኋላ እንመለስበታለን። ነገር ግን አቀባበሎ ላይ ሌላ ጥያቄ ላሰማሁት። ጤና ይስጥልኝ። የፊ አዘጋጆች ዶክተር መረራ በኢትዮጵያ አንድነት እንደሚያምኑ አውቃለሁ። ነገር ግን እርስዎ አምቦ ስቴዲየም ከህዝቡ ጋር ሲገናኙ አንድም የፌዴራል መንግስት ባንዲራ አላየውም፣ እና ይህ የኢትዮጵያ ሰንደቅ ዓላማ ያልተወረወለበት ምክንያት ሊገልጹልኝ። አመሰግናለሁ። ባንዲራውን ይዞ የወጡ ወጣቶች ራሳቸው በራሳቸው ፍላጎት ይዞ የወጡት። ይህንም ባንዲራ ያንም ባንዲራ የሚባለው ነገር ውስጥ ለራሴ መግባት አልፈለግብኝም። ስለዚህ እንግዲህ ምንድነው በአካባቢው የእኛን የሚመስል የኦሮሞ ባህል የሚገልጸው አባገዳን የሚመስል ባንዲራ ይዞ በብዛት ወጡ። በተለይም ደግሞ ስርዓቱን ያዘጋጁ ሰዎች ብዙ ጊዜ ብዙ ባንዲራዎች ስለሚጠላላቁባቸው እና በአንድ ሆነ በሌላ መንገድ ቅዋሌ እየቀረበ ከመንግስት ጋር ስለሚያዳጃቸው የእኛን ድርጅት ባንዲራና የኦሮሞ ባህል የአባገዳ ሻሽ የሚባለው የአባገዳ ባንዲራ ይዘው እንዲወጡ እየነገሯቸው ይመስለኛል። እኔንም በብዛት የሁለቱ የኛ ድርጅት እና የአባገዳ ባንዲራ ብቻ ነው። ሌሎቹ ባንዲራዎች ፈላጊዎች ጭቅጭቅ ውስጥ እንዳይከታቸው የተጠነቀቁ የሆነ እንጂ ሌላ ሌላ ክፋት ያለው አይመስለኝም። ሌላ ክፋት ሲሉ ከኢትዮጵያ አንድነት ጥያቄ ጋር አያይዘው ቢገልጹልን እኛ በድርጅታችን መጀመሪያ ሉ የዛሬ ሀያ ሁለት አመታት አካባቢ ሲፈጠር ከኢትዮጵያ አንድነት ጋር ምንም ጥያቄ የለኝም የለንም። ዋናው የእኛ ጥያቄ የኦሮሞ ህዝብ የራሱ ሞት የራሱን ነፃነት ሙሉ በሙሉ እንዲከበርለት በነጻነት ስንል ደግሞ የራስ አስተዳደርና የጋራ አስተዳደር በኩልነት ላይ የተመሰረተች ዴሞክራቲክ ኢትዮጵያ እንድትፈጠር በግልጽ ሁሉም ኢትዮጵያ ሕዝቦች በኩልነት የሚኖሩባት አንዱ የበላይ አንዱ የበታች ያለሆነች ኢትዮጵያ ሁሉንም በኩልነት ማስተናገድ የምችል ዴሞክራቲክ ኢትዮጵያ እንድትፈጠር ነው። ድርጅታችን ፕሮግራም አውጥቶ የተጠቃቀደው ። ስለዚህ ከኢትዮጵያንነት ጋር ችግር የለም ማለት ነው። ባንድራው ደቀ ወንድማችንም የኢትዮጵያ ባንድራ እንዳይረሳ የወያኔ ባንድራ የሚባል አለ፣ ድሮ የኢትዮጵያ ባንድራ የሚባል አለ። እና እዛ አካባቢ የተወሰነ በኢትዮጵያንነት ላይ የማና አንድነት የምለው የተወሰነ ችግር አለው። ዞሮ ዞሮ ግን ድርጅታችን ከኢትዮጵያ ጋር ችግር የለው። ችግር ያለው ኢትዮጵያን ሲገዙ ከነበሩ አምባገነን መሪዎችና አሁንም እየገዙ ካሉት አምባገነን መሪዎች ጋር እንጂ ከኢትዮጵያ ሕዝቦች ጋር ድርጅታችን ችግር የለውም። የኢትዮጵያ ሕዝቦች አብሮ የመኖር ጥያቄም ላይ ድርጅታችን ችግር የለውም ማለት ነው። አመሰግናለሁ። ዶክተር መረራ ጉዲና የኦፌኮ ሊቀመንበር። እንግዲህ ከእስር ቤት ከወጡ ወዲህ እስር ቤት ሆነው ምን እንደደረሰ አልገለጹም። በርካታ አድማጮች ግን ጥያቄዎች ልከውልናል። ላሰማሁት። ሄሎ ጤና ይስጥልኝ። ዜና በመጀመሪያ ዶክተር መራራ ጉዲና ነው። ለቤቶና ለህዝቦ ሰላም ስላበቃዎት ፈጣሪ እናመሰግናለን። ጥያቄ አቶ ሀይለማርያም ምሳሌ ማዕከላዊ ደርግ ህዝብ ሲያሰቃይበት ቦታ ነበር ስላለ እርሶ ደግሞ ሲፈቱ ሲታሰሩ ሲፈቱ ሲታሰሩ ስለነበረ በሁሉም ደርግም በኢህአዴግ ግን ጊዜ ያ ቦታ በደግ ጊዜ ማሰቃያ፣ በኢህአዴግ ጊዜ ደግሞ ሪዞርት ነበር ወይ ስላልገባኝ ነው የአቶ ለማርያም አባባል። እርሶ ደግሞ ውስጡ ስለነበረ ያባል ስለዚህ የባከሆነ ስለ ቦታው እንዲያብራሩልን ነው። አመሰግናለሁ። አህመኔ ከዚህ ከዋሽንግተን ጤና ይስጥልኝ፣ ቪኦኤዎች እንደምን ከረማችሁ? የዛው ዘር አድማጫችሁ ነን ከዚህ ከዋሽንግተን ዲሲ ጥያቄ መጠየቅ ፈልጌ ነበረ። በዚህ ሳምንት ዶክተር መረራ ጉዲና እንግዳ ሆነው ስለሚቀርቡ በመጀመሪያ ዶክተር መረራ እንኳን እግዚአብሔር ለቤቱ አበቃው ትላለሁ። ከእስር ከወጡ በኋላ የተወሰኑ መግለጫዎችን ሰጥተው ነበረ። በዛ መግለጫ ላይ ስለ እስር ቤት አያያዘው ምንም ነገር አልተናገሩም። በጣም የተቆጠበ ነገር ነው የሚናገሩት። በእርግጥ ቁጥም ሆኖ ውስጡ ጥላቻ እንደሌለ ይሄ ምን ያክል የሰከኑ ሰው እንደሆኑ ያሳያል። ግን ከዛ ውጭ ለታሪክም እንዲቀመጥ ኢትዮጵያ ውስጥ ደግሞ እስረኞች እንዴት እንደሚያዙ ሌሎች ሰዎችም ስለሚናገሩ እርስዎ እንዴት ነበረ የተያዙት፣ እስር ቤት እያሉ ይሄንን ቢናገሩ ብዬ ነው። እግዚአብሔር ይስጥልዎ ታንኪዩ። አሁንም ቢሆን ምናልባት ነው ወደፊት በዛፍ ተጋብተን ይድንቀጠጠገኝ ይጽፍ ይሆናል። በተለያዩ ምክንያቶች ምናልባት ዛሬ ለመለስ በማልፈልጋቸው ምክንያቶች ጥሩ በሆነ መጥፎ ራሴ ከብመለከት መጠቅ አልፈልግም በተለያዩ ምክንያቶች ማለት ነው። በአጠቃላይ ግን ማዕከላዊ የሚባለው ከንጉሱ ጀምሮ አንዳንዶቹ እንዳውም የጣሊያን አንዳንድ ሕንጻዎች የጣሊያን ነው ይሉኝ ነበር። ከኢጣሊያን አገዛዝ ጀምሮ ከኃይለስላሴ አገዛዝ ጀምሮ እስከ ዛሬ ድረስ ማለት ምን ከተፈጠ በኋላ ነው እስከ ዛሬ ድረስ ቀላል ቁጥር የሌላቸው የኢትዮጵያ ልጆች መከራና ስቃይ ከዚያም በላይ ሞትን ጭምር ያዩበት ድራቤት ስለሆነ ያደግም ይህንን ስለሚያውቅ ይመስለኛል። ይህንን የኢትዮጵያ ሕዝብ በተለያየ ደረጃ ይህን ይዞ መቆየቱ ምናልባት ችግር ስስ ሊሆን ይችላል። እንዲዘጋ ያዘዘው ዞሮ ዞሮ እስካሁን ድረስ ማዕከላዊ በተለይም መንግስትን ለመቃወም በተለያየ መስመር ለተሰለፉ የኢትዮጵያ ልጆች ሲኦል የነበረ አካባቢ መሆኑ አጠያያቂ አይደለም። እኔም በሚመለከት ግን ጊዜና ሁኔታ የተሻለ ሳገኝ ምናልባትም መጻፍ የስግች ያለ እዚያ ውስጥ ወንድማችን ለታሪክ ያስፈልጋል ያለውን መልስ የሚያገኝ ይመስለኛል። በጊዜው ግን ዝምታ መምረጡ ይሻላል የሚል ግምት አለኝ። አመሰግናለሁ። ዶክተር መረራ ጉዲና በኢሜይል ወደ መጣለን ጥያቄ ልውሰዶት። አቶ ጫሊ ለማ ይባላሉ። እርሶ የሚመሩት ፓርቲ የሀገሪቷን ሕገ መንግስት ሳይነቅፍ እንደሚቀበል በተለይ በመሬት ፖሊሲና የብሔር ብሔረሰቦችን መብት እስከ መገንጠል ጨምሮ ራስን በራስ የማስተዳደርን መብት እንደሚቀበል የድርጅቱ አባላት በተለያዩ ጊዜያት ሲገልጹ ይሰማል። በተጨማሪም የመድረክን የፓርቲዎች ስብጥር ይዘት ያየን እንደሆነ መሰረቱ ብሔር ነው። ከዚህ በመነሳት ድርጅቶ በኢህአዴግ መርህ የተቃኘ መሆኑን መገንዘብ ይቻላል። ታዲያ ስለምን ለብቻ ድርጅት ማቋቋም አስፈለጋችሁ? በመርህ እና በፖሊሲ ደረጃ የኢህአዴግ አምሳያ ከሆናችሁ በዚህ ሀገር ምን ለውጥ ለማምጣት ነው የምትታገሉት? ማለቴ በተመሳሳይ ፖሊሲ የተለየ ለውጥ ለማምጣት ይቻላል ወይ? እምርታዊ ለውጥ በአተገባበር ላይ ብቻ የሚደረግ ለውጥ ሊመዘገብ ይችላል ወይ? ይላሉ ይመልሱልን። ዋና ነገር የድርጅቶች ፖለቲካ ፕሮግራም እኛም በሚመለከት ወንድማቸው ሰሰ ኢትዮጵያ ያደረገው የመገንጠል የሚል ፖለቲካ ፕሮግራማችን ውስጥ የለን። እኛ በቀጥታ አንቀጽ ሠላሳ ዘጠኝም ከኦሮሞ ህዝብ የወጣ አንቀጽ ነው አላልን። አንቀጽ ሠላሳ ዘጠኝም ይሰረዝልን ብለን ሰላማዊ ሰልፍ አንወጣም የሚል እንትን ነው እሱ። ወደ ኢህአዴግ ለምን እንዳወጣ ኢህአዴግን መጠየቅ እንጂ እኛን አይመለከትም። እኛ የኦሮሞ ህዝብ አንድ ሰው አንድ ድም ወይ ዲሞክራቲክ መሪ ሁሉም የኢትዮጵያ ህዝቦች በውክልነት የሚኖሩባት ዲሞክራቲክ ኢትዮጵያ እንድትፈጠር ለመታገል ነው። የራሱን የማስተዳደር መብት ጥያቄ የእኛም ጥያቄ ነው። የጋራ አስተዳደር ጥያቄም የእኛ ጥያቄ ነው። ግን መገጠል የምለው ሪፍረንደም የምለ ተስከመገጠል የምለው የእኛ መፋክር እንዳልሆን እንደገባል ልን ፈልጋለሁ። እንግዲህ ምንድ ነው ከአደግ ምን ትለያላችሁ? እኛ በሀቅ ለዲሞክራቲክ ኢትዮጵያ እንድትፈጠር ለመታገል ነው። ለዛ ለመታገል ደግሞ የኢትዮጵያ የፖለቲካ አየር አካባቢ በሚፈቅድልኝ መድህና ደረጃ በተለይም የብዙ ዘመናት ብዙ ለበቱ ለክብሩ ለነጋነቱ የሚያደርገውን ትግል ለማገዝ ነው። ድርጅታችን እስካሁን ድረስ ባለፉት ሀያ ሁለት ዓመታት ከሌሎች ኢትዮጵያ ሕዝቦች ጋር ወይም ከተፈጠሩ የሆኑ ፖለቲካ ሀይሎች ጋር ደግሞ ሁላችን በእኩልነት የሚያስተናግድ ዲሞክራቲክ ኢትዮጵያ እንድትፈጠር ከልብ ቤት የሚታገል ነበር። አሁንም በአቅ ከልብ እንታገላለን። መመዘኛችን ዲሞክራሲያዊ ስርዓት በኢትዮጵያ ይፈጠር አይፈጠር ብለው ነው። ሌሎች ሀይሎች ጋርም ሁኔታ በፈቀደ መጠን በሕብረ ብሔራዊ ደረጃም የተፈጠሩ ፖለቲካ ኃይሎች በብሔር ደረጃም የተባበሩ ፖለቲካ ኃይሎች ጋር ከልብ ለመሰራት ሞክረናል። ግን አጠያቂ አይደለም። ጠያቄ በደንብ እንዲረባልኝ የሚፈልገው በኢትዮጵያ ምድር ከንጉሱ ዘመን ጀምሮ የፖለቲካ ድርጅቶች የሚጣሉት፣ የሚፋጩት፣ የሚቆራረጡት፣ የሚጓጨጩት በፖለቲካ ፕሮግራም አይደለም። ሀታና መኢሶንን ሆንን ምን እንደነበር እናውቃለን። ከዛ በኋላም ያሉት የፖለቲካ ኃይሎች ምን ውስጥ እንዳለፉ ናቃለን። ዋናው ችግራችን የፖሊሲና የፖለቲካ ፕሮግራም ጉዳይ ብቻም ሳይሆን ከታሪክ ጣጣችን የተፈጠረ ነው ሊሆን ይችላል። የኢትዮጵያ ፖለቲካ ኃይሎች ተባብሮ የመስራት አቅም ዘንብቶ የመስራት በተለይም ተባብሮ የጋራ አጀንዳ ሁሉም የኢትዮጵያ ሕዝቦችን በኩነት ለመመልከት እና ለማስተናገድ የሚችል ዲሞክራቲክ ሀገር ለመፍጠሩ ላይ አልተቻለም፣ አልተሳካላቸው። ሁሉም የራሱን መዋጮ ለማድረግ አንዱ የበላይ ለመሆን ሌላውን ካልገዛው የሚለው ህልም ትተው በእውነቱ በሀቅ ተከባብረን አብረን አብረን ለመኖር የምንችልበት ሀገር ለመፍጠር ሁሉም የፈለገው ፖለቲካ ፕሮግራም ይኖረው፣ እኔ ችግር የለብኝም። የኢትዮጵያ ሕዝብ ድጋፍ ካገኘ ሀገሩን ለማሰራደር ይችላል ያን ያንን ጋር ሲያዳ ደግሞ ስልጣን ሊያዳ ይችላል። ወደ ጎካሳ የፖለቲካ ጫወታ ውስጥ መግባት መቻልና ያለመቻል ማለት ነው። እሺ፣ አሁን ሌላ ጥያቄ አሰማውታለሁ። ቴነስትልኝ ቪዎች ዶክተር መራራን ለጥያቄ መስ መቅረባቸው በጣም ደስ ብሎኛል። በመጀመሪያ ዶክተር መራራ ከዚህ በፊት በአንድ ንግግሮት ላይ ኢህአዴግ በምርጫ ቀርቦ በምርጫ ካሸነፈ መቶ ዓመት እንዲገዛ ፈርማለው ሲሉ ሰምቻለሁ። በየሚዲያውም ተሰምቷል። ይህ ማለት ምን ማለት ነው? ምክንያቱም ስጋት ውስጥ ስለጣለኝ ነው። እርሶ የዘጠና ሚሊዮን ወይም የመቶ ሚሊዮን ድምጽ አለወት ወይ አንድ ሰው? ይሄ ካለፉት ከነበሩት ዲክታተር መሪዎቻችን የባሱ ሆኖ ነው ያገኘሁት። ሌላው ወደ መሃል ይመጣ፣ የመሀል መንገድ የሚሉት አለ። ነጻነትን ላጣ ሰው ፍትህን ላጣ ህዝብ መሃሉ የትኛው ነው? እርሶ የሚሉት መሀል የትኛው ነው? ህዝባችን የሚታገረው ለነጻነት ነው፣ ለፍትህ ነው፣ ለእኩልነት ነው። የዚህ የእኩልነትና የነጻነት መሀሉ የትኛው ነው? በተለይ ደግሞ በአሁኑ ሰዓት እነ አቶ ለማ የኦሮምኛ ቋንቋ ሁለተኛ ቋንቋ እንዲሆን ህዝቡ የማለት ነጻነት የለውም ወይ? ሌላውን ኦሮምኛ የማይናገረውን ሰው ላይ ኦሮምኛው የሚናገሩ ሰው አድቫንቴጅ እንዲወስድ አያደርገውም ወይ ሁለት ጥያቄ ነው ዶክተር መረራ ስለ ኦሮምኛ ቋንቋ የፌዴራል ቋንቋ መሆን እንዲሁም ደግሞ ከአሁን ቀደም እርሶ ስለተናገሩት እናመሰግናለሁ ስለ ኢህአዴግ የተናገርኩበት ሁኔታ በተዘጋጋቢ ነበር በደንብ የተረዳ ይመስልኝ እኔ ለማለት የሞከርኩት ምንድን ነው ኢህአዴግ ወደ አራት አምስት ዙር ትላልቅ ምርጫዎችን አካሂዷል ትናንሾቹ ብዙ ናቸው በነዚያ ምርጫዎች ሁልጊዜ ሁለት ምርኮዞች አሉት። እሱን ይዞ ነው የሚወዳደረው። አንዱ ጠመንጃው ነው፣ ሌላው ደግሞ ምርጫ ቦርድ ነው። ሁለቱም ምርኮዞቻችሁን አስቀምጣችሁ ተወዳድራችሁ ማሸነፍ ከቻላችሁ፣ ወይም አንድ ወር ወይም በሁለት ወር ስራ ተቃዋሚው ክፍል እናንተ ማሸነፍ ካልቻለ እናንተ ሀያ ሰላሳ ዓመት ንግዛ ነው የምትሉ እኔ ደግሞ በግሌ መቶ ዓመት እንኳን ልትገዙ እፈርምላችኋለሁ የሚለው የልሳት ስንትን ነው ባትቀልዱ በነጻና ፍትሐዊ ምርጫ የኢትዮጵያ ሕዝብን ድጋፍ አታገኙም እኮ። እዚህ ይዛችሁ ጊዜ ምርጫ የምርጫ እያላችሁ ሕዝቡን አታስቸግሩ፣ ራሳችንም አታስቸግሩ፣ ሁላችንም አታስቸግሩ፣ አትቀልዱ የሚለውን መልዕክት ለማስተላለፍ ነው። ዞሮ ዞሮ ከወንድማችን ጋር ብንገናኝ የተሻለ በስፋት ማስረዳት ይችላሉ። በዚያ ሁኔታ የተነገረ እንጂ አንድ ፓርቲ አንድ መሪ መቶ አመት እንትን ያድርግ ወይም በአንድ ሰው ውሳኔ መቶ ሚሊዮን ህዝብ ይገዛ የሚለው ጋር ምንም ግንኙነት የለውም። ሌላው የቋንቋ ጥያቄ ወንድማችን በደንብ ተረድቶ ከሆነ ቋንቋ በተለይ ትላልቆቹ ለ በሁለቱ ብሔረሰቦች የሚናገሩትን ቋንቋ ወደ ብሔራዊ መንግስታዊ ቋንቋነት ካልመራ ነው በስተቀር ችግሮች እየታዩን ስለሆነ አሁን ከሞላ ጎደል ብዙ ኃይሎች እየተስማሙበት ነው፣ እየተስማሙበት መጥቷል። ምክንያቱም ምንድን ነው? ለምሳሌ ኦሮሚያ ውስጥ የቁቤ ትውልድ የምንለው አማርኛ የሚባል እየሰማ አይደለም፣ የአማራ ወጣቶች ደግሞ ኦሮሚኛ የሚባል አንሰማም አንማርም ካሉ፣ ምናልባት ይሄና በቪሆይ ሆነ በሌሎች እኛውን በአማርኛ ጭምር አንዱ ሌላውን እየተረዳ ከሌላው ጋር እየተነጋገረ በአንድ አገር ውስጥ ሁላችን መናገር የምንችለው አንዱ ሌላውን መስማት የሚችል ቋንቋ አለን። የነገር ትውልድ እንደዛ ላይ ሊሆን ይችላል። ስለዚህ እኔ ከሁሉም በላይ ለኢትዮጵያነት አስፈላጊ የሆነው መድረክ ላይ ማልትተናል፣ ለሌሎችም ደረጃዎች አልትተናል። አሁን ያለው አዝማሚያ እነዚህ ሁለቱ ትላልቅ ቋንቋዎች ሰዎች እንዲግባቡበት ማድረጉ ለኢትዮጵያ አንድነት በተለይ የተሻለ መሰረት ሊጥል ይችላል። የተሻለ መግባባትን ሊፈጥር ይችላል። የመገንጠል መት ሊገፋል የሚሉት ኃይሎችም ጭምር ወደ ፖለቲካ መድረኩ ወደ ጋራ መድረኩ ሊያመጣ ይችላል የሚል የጋራ ስምምነት አሁን በስፋት ያለ ይመስለኛል። የሚቃወሙ ኃይሎች በተለይ በፖለቲካ ድርጅት ደረጃ እያነሱ መጥተዋል። የአድቫንቴጁ ጥያቄ ዞሮ ዞሮ ሁለቱም እኩል ነው። የኦሮሞ ተማሪዎች ኦሮምኛን ብቻ ሳይሆን አማርኛ ይማራሉ። አማርኛ ተናጋሪዎች ደግሞ አማርኛ ብቻ ሳይሆን ኦሮምኛ ይናገራሉ። ስለዚህ ሁለቱንም እንደየፍላጎታቸው እየመረጡ ይጠቀሙበታል ማለት ነው። ዞሮ ዞሮ እኮ ፈረንጅ ሀገርም እኮ እንግሊዝኛ የግዳችን ገለ ውጭ ያላችሁ የግድ ተምራችሁ የምትጠቀሙበት እንደውም በግድ ነው፣ በውድ ሳይሆን ኢትዮጵያ ውስጥ ያሉ ደግሞ ጎረቤቶች በተለይ ስልሳ ሰባት ሚሊዮን በላይ የሚሆነው ውስጥ አንዱ የሌላውን የማወቁ አንዱ የሌላውን የመረዳቱ በፈለገው ቋንቋ የመነጋገሩ በተለይ በተለይ የኢትዮጵያንነት እንፈልጋለን የሚሉ ኃይሎች ከሁሉም በላይ ወደፊት መግፋት ያለባቸው አጀንዳ ነው። የነገቱ ኢትዮጵያ ሁሉም ተግባብቶ ሁሉም ተቻችሎ መኖር የሚችልበት ዲሞክራቲክ ኢትዮጵያን ለመፍጠር በግድ ሳይሆን እኔ በግድ በማንም ላይ ብቻ ነው አልፈልግም። በግድ ሳይሆን አንዱ የሌላውን እየተማሪ አንዱ ሌላውን እየተረዳ በገበያም በትምህርት ቤትም የተሻለ የጋራ መግባባት ይፈቅራል። ሄትልነት አለች። በተለይ የኢትዮጵያ አንድነት ጭንቀት ያለባቸው ያለች ይህንን እየተቀበሉ መጥተዋል። ወደ ኋላ እንዳይመልሰንም ስጋት አለኝ ማለት ነው። ጥያቄ አመሰግናለሁ። ዶክተር መረራ በኢሜይል ከመጡልን ጥያቄዎች አንዱን ላቅርብሎት። ኢሜይሉ ከጀርመን ነው የመጣው። ከአቶ አሸብር ነው። ዶክተር መረራ ጉዲና በቅድሚያ ከእስር ተፈተው የነጻነትን ባይሆን ቢያንስ የተፈጥሮ አየር መተንፈስ በመቻለው እንኳን ለዚህ አበቃው እያልኩ የሚከተለውን ጥያቄ ላቀርብ ይላሉ። አቶ አሸብር ለኢህአዴግ ደጋግመው ከሀቀኛ ተቃዋሚዎች ጋር ለድርድር ይቅረብ የሚል ጥሪ ሲያቀርቡ አዳምጣለሁ። በእርግጥም ድርድር በሁለት ወይም ከዚያም በላይ ባሉ ወገኖች መካከል የተፈጠረን ችግር አንዱ ወይንም ሌላው በግሉ ሊፈታው የማይችል ሆኖ ለሚገኝ ጥያቄ መፍትሄ መፈለጊያ ሆኖ መቅረቡ የተለመደ ዘዴ መሆኑ አከራካሪ አይደለም። የድርድር ውጤት ደግሞ አወንታዊ ፍጻሜ ሊያገኝ የሚችለው በጥቅስ ሰጥቶ መቀበል በሚለው መርህ ሲታገዝ ስለሆነና ሁለቱም ወገኖች የሚፈልጉትን ሳይሆን ድርድሩ ያስገኘላቸውን ተቀብለው ለመሄድ ፈቃደኛ ሆነው መገኘት ነው። ብሎም ጥያቄዎቼ፣ አንደኛ የእርሶ ድርጅት ከኢህአዴግ ጋር መደራደር ብሎ የሚያቀርበው ወይንም ከላዩ ቆንጥሮም ቢሆን ለተቃራኒው ወገን የሚሰጠው ጉዳይ ምንድነው? ሁለተኛ ሐቀኛ ተቃዋሚ ከኢ ሀቀኛ ለይቶ ሰርቲፊኬት የሚሰጠው ማን ነው ይላሉ አቶ አሸብር ከጀርመን። ድርድር የሚባለው ነገር አቅድም ይጠይቃል። ተደራዳሪ ወገኖችን ተመጣጣኝ የሚቀራረብ የሀይል ሚዛን ለመብት መፍጠር መቻል አለባቸው። በእኔ ግምት ጥያቄው እሱም እንዳለው ሰጥቶ መቀበል ነው። ሰጥቶ መቀበል ማለት ደግሞ እኔ መሀል፣ በሌላ ቋንቋ ሁሉም ወደ መሀል መንገድ መምጣት አለበት የሚለውን አቅጣጫ ነው። ምክንያቱም የሚሰጥና የሚቀበል ይኖራል። አንዱ ብቻ ሰጪ ሌላው ተቀባይ የሚበት ጊዜ ደግሞ አንዳንድ ጊዜ ችግር ይፈጥራል። የፖለቲካ ስልጣን ወይም ለውጥ የሚመጣው በሁለት መንገድ ነው። አንደኛው በኃይል፣ ሌላው ደግሞ በድርድር ነው። ስለዚህ እኔ ብዙ ጊዜ ያንን የሚያነሳው ኢህአዴግ እንደ ድርጅት የአጥፍቶ መጥፋት ፖለቲካ አይጠቅሞውም፣ አያዋጣውም፣ እሱንም አይጠቅምም፣ ሀገሪቷንም ህዝቦቿንም አይጠቅምም የሚል ግኝት አለኝ። በተቃዋሚዎች በኩልም አሰልችም ቢሆን አቅምም ገንብቶ ኢህአዴግን ወደ ድርድር ማምጣቱ የኢትዮጵያ የዘመናት መልሰብ መሰረታዊ ችግሮች በድርድር መፈታታቸው ተመራጭነት አለው። የድርድር መንገድ ሙሉ በሙሉ ከተዘጋ ግን ሌላው ያው የኃይል አማራጭ ብቻ ነው የሚቀረው። ስለዚህ ምንድነው ብዙ ጊዜ የኢህአዴግ መሪዎች ደጋግሞ እንዲያስቡበት ደጋግሞ እንዲመክሩበት ለራሳቸውም ሆነ ለኢትዮጵያ ሕዝቦች የተሻለ አማራጭ ነው ብሎ አንድ ቀን ምናልባት የሕዝብንም ምክር እንደ እኔ አይነቶችንም የሰዎች ምክር ሊሰሙ የሚችሉበት ጊዜ ሊመጣ ይችላል። አሁንም ምናልባት አንዳንዶቹ መስማት ጀምረዋል። ስለዚህ ወደዚህ እንዲመጡ መምከርም ጭምር ነው። ያንን ሳደርግ ግን ዝም ብሎ የጭፍን ጥያቄ ሳይሆን በተለይ ለውጥ ፈላጊ የፖለቲካ ኃይሎች ህጋዊና ሰላማዊ ትግላቸውን እየቀጠሉ አቅማቸውን እየገነቡ ገዢ ፓርቲ ወደ ድርድር እንዲመጣ የሚያዋጣው የተሻለ የሚሆነው እሱ መሆኑን እያስረገጡ ትግሉን መቀጠሉ አዋጪና ምናልባትም ኛ ስለዘመን አለም ያንን ስለሚያስቀድምና ተመራጭ ለሚገዛውም ለተገዛውም ተመራጭ ስትራቴጂ ስለሆነ ነው። ዋናው የምትሰጣለ የምለው ኢህአዴግም ሆነ የሁላችንም እኮ ዲሞክራቲክ ኢትዮጵያ ነው፣ ዋስትናችን እሱ ነው። ሁላችንም በኩልነት የሚያስተናግድ ዲሞክራቲክ ኢትዮጵያ ከሌለ የበጠቀን ዋናችንም ዋስትና የለንም፣ ኢህአዴግንም ጨምሮ ማለት ነው። መገናኛ ብትያችን አንዱ ሰጥቶ ሲቀበል የት ላይ ነው የምናርፈው? ነው የምናርፈው ዲሞክራቲክ ኢትዮጵያ ላይ ካልሆነ መስጠቀም ማንም ዋስትና የለውም ነው። ለዛ የሚታገል ያንን እንቀበል። ነው የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በአስራ ዘጠኝና በሀያ አምስት ሜትር ባንድ እንዲሁም በናይል ሳት ቪኦኤ ሀያ አራት ላይ የሚቀርበውን የቅዳሜ ምሽት ፕሮግራማችንን ነው። የጥያቄው መልስ እንግዳችን ዶክተር መረራት ጥያቄዎቻችሁን ማስተናገዳቸውን ይቀጥላሉ። አጠር ያለ ማስታወቂያ አሰምተን እንመለሳለን። ሳይፎን ከቪኦኤ በነጻ ሳይፎን ፒኤስአይፒኤችኦኤን በነጻ እንድትጠቀሙበት በአሜሪካ ድምጽ ቀርቦላችኋል። የቪኦኤን ሳይፎን አገልግሎት በመጠቀም ያለ ማስታወቂያ ጋጋታና ያለ አንዳች የፍጥነት ገደብ ኢንተርኔት ላይ ያለ ማናቸውንም መረጃና አገልግሎት ያግኙ። የቪኦኤን የሳይፎን አገልግሎት የሚያገኙበት መንገድ እንደሚከተለው ነው። በቅድሚያ ከአንድሮይድ ስልኮ ለመልካም ዜና አት ሳይፎን ሶስት ዳት ካም ኢሜይል ይላኩ። ከዚያም ሳይፎን አንድሮይድ ዳት ኤፒኬ የሚል ፋይል አባሪ ወይም አታች የተደረገበት ኢሜይል ይደርሶታል። ያንን ሳይፎን አንድሮይድ ዶት ኤፒኬ ፋይል ያውርዱትና ወይም ዳውንሎድ ያድርጉትና ወደ አንድሮይድ ስልኮ ይጫኑት፣ ኢንስቶል ያድርጉት ማለት ነው። ከዚያም ቢሹ ወደ ቪኦኤ አምሀሪክ ቪኦኤ አማርኛ ወይም ቢሹ ማንኛውንም የሚፈልጉትን ማህበራዊ ሚዲያ ወይም ዌብሳይት ማግኘት ይችላሉ። ሳይፎን በነጻ ዝግጅታችን ይቀጥላል። ከዶክተር መረራ ጋር ያደረግነው የቅዳሜ ምሽት ፕሮግራማችን ይቀጥላል። ወርሃ የካቲት በዩናይትድ ስቴትስ የጥቁር አሜሪካውያን ታሪክ ወር እንደመሆኑ ይህንኑ አስመልክተን ሰሞኑን እንደምናደርገው አንድ የጥቁር አሜሪካዊ ድምፃዊ ዜማ እንጋብዛችኋለን። ቆየት ካሉ ዜማዎች አንዱ ነው። የባቢ ብራውንን ዶምቢ ክሮልን ልጋብዛችሁ He's by ባቢ ብራውንን ዶን ቢ ኮልን ነበር ነው። ፕሮግራማችን ይቀጥላል እስከ አራት ድረስ ከናንተው ጋር ነን። ወደ ጥያቄው መልስ ፕሮግራም እንመለሳለን። እንግዳ ዶክተር መረራ ጉዲና የፕሮግራሙ አዘጋጅና አቅራቢ በላቸው አመሰግናለሁ። ዶክተር መረራ አንድ ሁለት ጥያቄዎች አከታተዬ ላቅርብ። አንደኛው የመጣው ከአዲስ አበባ ነው ተሹ ቢራቱ ይባላሉ። ውድ ዶክተር መረራ እንኳን በሕይወቶ ከእስር ቤት ወጡ ይሉና ወያኔዎች ለሀያ ሰባት አመታት የጎሳና ዘውግ ጥላቻን በመስበካቸውና ህዝቡን በቋንቋ በመከፋፈላቸው እንዲሁም በፈጸሙት ግፍና ስቃይ የመረረ ጥላቻን በማስፋፋታቸው ሀገራችን የጎሳ ግጭት አደጋ አንዣቦባታል። እርስዎ ብዙ ተከታይ እንዳለው ተወዳጅ የፖለቲካ መሪ እንደ ፖለቲካ ሳይንስ ምሁርና የኢትዮጵያን ህዝብ ከጎሳ ግጭት ለማዳን አገሪቷን በአንድነቷ እንድትቀጥል ለማድረግ ምን ለማድረግ ያስባሉ፣ ወይም ምን አገር አቀፋዊ እቅድ አሉት? ህዝቡስ ምን ማድረግ ይገባዋል? ይሄ የአቶ ተሹ ብራቱ ጥያቄ ነው። አቶ ደረጀም እንዲሁ ከአዲስ አበባ። አቶ ደረጀ ምን ይላሉ? እሳቸውም እንዲሁ ባለፉት ሀያ ሰባት አመታት በተለይም በኦሮሞና አማራ ህዝብ መካከል ቅራኔ እንደተፈጠረና መናቆር እንደነበረ ይገልጹና በአሁኑ ወቅት ከበፊቱ የተሻሉ ምልክቶች ቢታዩም የሕዝብን አንድነት ለመጠበቅ ብዙ መስራት ያስፈልጋል። በሚሊዮኖች የሚቆጠሩ የኦሮሞ ወጣቶች መብታቸውን ለማስከበር በሰላማዊ መንገድ እየታገሉ ቢሆንም ጥቂቶች ግን በስሜታዊነት ሕዝቦችን የሚያናቁሩና ሌሎች ብሔሮችን ስጋት ላይ የሚጥሉ የትንኮሳ ተግባራትን ሲፈጽሙ ይታያሉ። በተጨማሪም የህዝብን ጥያቄ አቅጣጫ ለማሳት እና እነ አቶ ለማ መገርሳ የጀመሩትን ጥረት ለማደናቀፍ ግጭት ለመጫር የሚሰሩ ወገኖች አሉ። ዶክተር መረራ፣ የህዝቦችን አንድነት ለመጠበቅ ምን መደረግ አለበት ይላሉ? እርሶስ በዚህ ረገድ ምን ለመስራት አስበዋል? ተመሳሳይ ጥያቄዎች ስለሆኑ ነው አንድነት ያቀረብኩት። ይግለጹልኝ። አይ ዋና ጉዳይ እኮ ሀቀኛ ደም ዲሞክራሲያዊ ስርዓት ሁላችን ይከታገል መልሱ እዛ ውስጥ ነው። የኔ የእኛ ድርጅት አስተዋጽኦ ፖለቲካ እስከገባን ድረስ የእኔ መስተዋጽኦ ሀቀኛ ዴሞክራሲያዊ ስርዓት ደጋግሜ እንዳልኩም በኩልነት የሚታሰና ዲሞክራቲክ ኢትዮጵያ እንድትፈጠር ከልብ መስራት ነው። ዶክተር መረራ ተጨባጭ ጥያቄ ነው የሚጠይቁት። እነኚህ ሁለት ሰዎች ተጨባጭ ጥያቄ። እርስዎ ምን ይሠራሉ የሀገር አንድነት እንዲጠነክር በአገሪቱ ውስጥ የጎሳ ግጭት እንዳይኖር እርሶ እንደ አንድ የፖለቲካ መሪ ምን እቅድ አለዎት ነው የሚሉት። እኛ እንግዲህ ቢሆን አሁን ቢሆን ከሁሉም በላይ እየገፋንበት ያለው ነገር በሁለት ነገር ነው። አንደኛው መሰረታዊ የሀገራችን ችግር በድርድር እንዲፈታ፣ በተለይም ወደ ግጭት እንዳይሄድ በአንድ በኩል የገዢው ፓርቲን ለበመንገር በሌላ በኩል ደግሞ ኢትዮጵያ የኦሮሞ ወጣቶችን፣ የኢትዮጵያ ወጣቶችን የምንችለው ያክል የጋራ ሀገር ዲሞክራሲያዊ ኢትዮጵያ የመፍጠሩ ሁሉንም በሰላም የምታስተናገድ ኢትዮጵያ እንድትፈጠር መታገል ነው። እንግዲህ የፖለቲካ ድርጅታችን በየአንዳንዱ እንትን ላይ ምን ፖሊሲ ያለው ነው። እኛ ለምሳሌ ከአረና ትግራይ ጋር እንሰራለን። ደቡብ አካባቢ ከተፈጠሩ የፖለቲካ ድርጅቶች ጋር እንሰራለን። ብሎ ከአንድነት ጋር የሚሰራ ነበር። የፖለቲካ ኃይሎች የጋራ መግባባት ፈጥሮ በዛ ዙሪያ ሀኪማቸውን እያስተባበሩ የመንቀሳቀሱ ዋስትና እሱ ነው፣ አብሮ የመስራት ነው። እኔ አማራን ይወክላለሁ፣ እነዛ ኦሮሞን ይወክላሉ ብሎ ቁጭ ማለት ሳይሆን የጋራ ሀገር አለን፣ የጋራ አጀንዳ አለን፣ የጋራ ለውጥ ማምጣት እንችላለን፣ ይህ ለውጥ ደግሞ ለሁሉም ዋስትና ሊሰጥ ይችላል ብሎ እንዲንቀሳቀሱ እየሞከርን ነው በሚሰጣቸው ቃለ ምልሶች የሚሆኑ በተግባር ለምሳሌ በአምቦ መስመር ሚኖሮች ተቀብሎኛል። የማስተላልፈው መልእክቶች ትናንትም በዚህ አዳ በርጋ ሜታሮቪ መስመር የምናሰጣቸው እንቅስቃሴዎቻችን ላይ የምናስተላልፈው መልእክት የመነጣጠል የመተፋፈል፣ የግጭት ሳይሆን አብሮ የጋራ ሀገር የመፍጠሩ ዲሞክራሲያዊ ስርዓት የመፍጠሩ እነዚህ እነዚህ ነገሮች ላይ ወጣቱ በተለይ ባለው አቅም በሰከነ መንገድ ትግሉን እንዲቀጥል መልዕክት እያሰራለን ወይም ነው በዚህ እንቀጥላለን ማለት ነው። ዝርዝር ነገሮች ያው ከሌሎች ፖለቲካ ኃይሎች ጋር ትንደራደር ትንነጋገር፣ እንመጣበቃለን። ግን ዋናው ነገር የምናስተላልፈው መልዕክት ምንድን ነው? የመከፋፈል ነው ወይስ ወጣቶች በተለይ የኢትዮጵያ ወጣቶች፣ የኦሮሞ ወጣቶች ለጋራ አጀንዳ እንዲታገሉ ማድረግ ነው? እሱ እሱ ላይ የራሳችን ቤት ስራ ለመስራት እየሞከርን ነው። ሌላ ጥያቄ ላሰማሁት። ዶክተር መራራ ጉዲና እንኳን እግዚአብሔር አስፈታዎት ስለተፈቱ በጣም ደስ ብሎኛል። እኔ ከጎንደር አካባቢ ተወልጄ ያደኩ ወጣት ነኝ። ኦሮሞ፣ አማራ፣ ትግሬ የሚል በብሔር መከፋፈል እንዳለ ያወቁት አዲስ አበባ ዩኒቨርሲቲ ከገባው በኋላ ነው። እዛ ግቢ ውስጥ እንደውም በአንድ ቡድን ሆነው የኪስ ገንዘብ በየወሩ ይከፈላቸው ነበር እና ለምን ለእኛ አይከፈለን የሚል ጥያቄ አንስቼ ስጠይቃቸው ያኮት እንመረቅ ትግራይ ሄደን ለማገልገል ቃል ስለገባን ነው ገንዘብ የሚከፈለን የሚል መልስ ነው የሚሰጠኝ። ይህን ጥያቄ አሁን ወያኔ ከደደቢት በረሀ መጥቶ በብሔር ሲከፋፍል እናንተም ወያኔን ተከትላችሁ የኦሮሞ ኮንግረስ ብላችሁ በብሔር የተከፈለ የኦሮሞ ህዝብ ብቻ መሪ ነን ብላችሁ እንዴት ፓርቲ ትመሰርታላችሁ? እርስዎ የተማሩ ነው፣ በፒኤችዲ ሌቨል የተማሩ ነው። እና እኔ እርስዎ ኢትዮጵያን ቢመሩ ደስታውን አልችለውም። እርስዎ ብቻ ሳይሆኑን ለበቀለ ገርባ ኢትዮጵያን ቢመሩ ደስታውን አልችለውም። ብሔራችሁ አይታየኝም፣ ቅን አመለካከታችሁ፣ በኢትዮጵያ የሚሰሩትን ስራ ነው የማየው። እና አሁን ጥያቄ አሁንም የኦሮሞ ኮንግሬስ መሪ ነኝ ብለው ነው የሚቀጥሉ ወይስ አሁን ህዝቡ ቀድሟችሁ ሄደዋል? ኦሮሞና አማራ አንድ ነን ብሏችኋል ነው ወይስ ኢትዮጵያን አንድ አርገን አሁን ከገባችበት ማጥ የማውጣት ስልማልን ትላላችሁ? አድማጭ እኔን የሚያገኝ ከሆነ በህብረ ብሔር ሆነ ምንም ታግለናል። የኔሶን አባል ነበርኩኝ። የኢትዮጵያ ፖለቲካ ጋዛ ድርጅት ቅርጽ ብቻ አይደለም። ዋና ጉዳይ በኢትዮጵያ ውስጥ ያለው ሀገራችን ውስጥ ያለው የፖለቲካዊ ግባሮች በዛ አቅጣጫ እንድንሰራ እንድንንቀሳቀስ አስገድዶታል። እሱ ለሚለውም ምናልባት የኢትዮጵያ አንድነትም ከማንም የፖለቲካ ድርጅት ያላነሰ በለውቲም አቅጣጫ ከማንም ያላነሰ ድርጅታችን አውስ አዋሶ አድርጓል። ያ በኢትዮጵያ ደረጃ እንሰራለን፣ በኦሮሞ ደረጃ እንሰራለን። የኢትዮጵያ ህዝቦች እንድጋቸው ሳይሆን በሰላም አብሮ ታሽሎ እንዲኖሩ ሁሉም ተከባቢ ብኖር ዲሞክራሲ ኢትዮጵያ ምንድት ስለዚህ እነዚህ ነገሮች ይስራሉ። ዋና ጉዳይ ዋና ጉዳይ የቅጽ ሳይሆን በቅርጻቸው ሌላ ሆነው ስራቸው ሌላ የሆኑ ሀይሎች አሉ። ዋና ጉዳይ ግን የጋራ ሀገር የኢትዮጵያ ሕዝቦች ተቻችሎ አብሮ የሚኖሩባት ሀገር ሁሉም በኩልነት የሚኖሩበት የሚኖሩባት ዲሞክራቲክ ሀገር የመፍተሩ ላይ መረባረቡ ወሳኝ ነው። ከታሪካችን የመጡ ጣጣዎች አሉ። አሁንም ኢህአዴግ የፈጠራቸው ተጨማሪ ጣጣዎች አሉ። ሌሎች የፖለቲካ ኃይሎችም ያደረጓቸው አስተዋጽኦዎች አሉ። እነዚህ እነዚህ ነገሮች ምናልባት ሌላ ጊዜ ፖለቲካ ሲስተ መከራከር የምንችላለን። ዋና ጉዳይ ግን መረባ የሚያስፈልገው ሀገራችን ህዝቦቻ መታደግ ሁላችንም በእኩልነት የሚያስተናግድ የፖለቲካ ስርዓት ለመፍጠር መታገሉ ይሻላል ይመረጣል። ግን እዚህ ላይ እኔ አንድ ጥያቄ ላክል እፈልጋለሁ። ጠያቂው ያነሳው አሁን የህዝብ መቀራረብ አዝማሚያ ያለ ይመስላል። የህዝብ አንድነት፣ ያንን እንዴት የእርስዎ ድርጅት ወደፊት ሰቅል ያደርግ ይችላል ምን ያደርጋል የእርስዎ ድርጅት በዚህ ላይ መቀራረብ አዝማሚያውማ እኛም እኮ ከላለፉት ሀያ ምናምን አመታት በላይ በዚህ አቅጣጫ ስንታገል ነበር ከህዝቡ ጎንም ከህዝቡ ፊትም ከህዝቡ ኋላም ሆነን ትክሉን በዚህ አቅጣጫ ወደፊት እንገፋለን እኛም ምን ጊዜ ቢሆን ለኢትዮጵያ ህዝቦች መጋጨት ቀጥና እናዚህ ወደፊትም አንሰራም ማንም ይጠቀማል ብለንም አናስብ ዋናው ነገር እያንዳንዱ ፖለቲካ ድርጅት ምን ሰራ ሰርቶ ምን አገኘ የሚለውን በደንብ ማየቱ አስፈላጊ ነው። እና እኛ ችግር የለብንም ከህዝብ ለመንቀሳቀስ ከህዝብ ፊት ለመንቀሳቀስ ከህዝብ በኋላ ለመንቀሳቀስ ፖለቲካ እስካገባን ድረስ አስተዋጽኦ ለማድረግ ብዙ ችግር የለብን ቀላስትልንዲዎች ለጥያቄው መልስ ዶክተር መራራን ሁለት ጥያቄዎች ልጠይቅ ፈልጌ ነበረ። የመጀመሪያው ጥያቄ አንዳንድ ሰዎች ኢህአዴግን አደግን በአመፅ ማስወገድ ይቻላል ወይም ማስገደድ ይቻላል ይላሉ። አንዳንዶች ደግሞ አይቻልም ይላሉ። የኔ ግን እይታ የኢትዮጵያ መንግስት አወቃቀር ፌዴራላዊ መሆኑ ከፌዴራላዊም በተጨማሪ ፓርላሜንታዊ አስተዳደር መሆኑ ክልሎቹ በየራሳቸው የራሳቸው መስተዳደር መኖሩ የራሳቸው ድርጅት መኖሩ በአመት መንግስት ማስገደድ ሁኔታ በጣም አስቸጋሪ የሚያደርገው ይመስለኛልና ና የእሱ እንደ ፖለቲካ ምሁር እንዴት ያዩታል? እንዴት በቀላሉ ማድረግ ይቻላል? የኦሮሞው አመት ትግራይ ያለውን መንግስት እንዴት ማስገደድ ይችላል? የአማራው አመት እንዴት አፋር ያለውን ወይም ሱማሌ ያለውን ማስገደድ ይችላል የሚለው ነው። ሁለተኛ ደግሞ ፓርላመንታዊ ስርዓት መሆኑ ራሱ ፕሬዚዳንቱን ማስወገድ ይቻላል፣ ግን ፓርቲውን በሙሉ ታስወገዳቸው ወገዳቸው ምድሞይ ነው። ሁለተኛው ጥያቄ የኦህዴድ አዲሱ አመራር በጣም አዲስ አካሄድ የያዘ ይመስለኛል። እንዲያውም የሱ መፈታት ራሱ ከህዝቡ አመፅ ባላነስ እንዲያውም ባልበለጠ የኦህዴድ አስተዋጽኦ ያለበት ይመስለኛልና ና እንዴት ነው ከኦህዴድ ጋራ ለመስራት ያስባሉ ወይ? እሺ፣ እሱ ዋና ጉዳይ ፌዴራሊዝም ጥያቄ ነው። ፌዴራሊዝም ማለት የጋራ አስተዳደር ና የራስ አስተዳደር ነው። እነዚህ የአማራ፣ የትግራይ፣ የአፋር፣ የኦሮሞ፣ የሶማሌ፣ የደቡብ መንግስታት የሚባሉት የጋራ አስተዳደሮች ናቸው። የኢትዮጵያ ህዝቦች ደግሞ የጋራ አስተዳደር እንዲኖር ያስፈልጋል። ለሁለቱም ደግሞ በህገ መንግስት የተወሰነ የተፈተነ የስልጣን ክፍፍል መኖር አለበት። አሁን ዋናው የትልቁ ችግር ምንድን ነው? ፓርቲ የስልጣንና ሌሎች ሌሎች ነገሮች ተጠርፎ የተያዘ ሀገር ነው ዋና ጉዳይ የስልጣን ክፍፍል የለም ስለው ችግር የፈጠረው ስለዚህ በፌዴራል ደረጃ የሚወሰኑ ውሳኔዎች የጋራ ውሳኔዎች ይሆናሉ የአካባቢ መንግስታት ደግሞ የአካባቢዎች አካባቢያቸውን ያስተዳድራሉ ወደ መሃል ሲመጣ ደግሞ በጋራ ኢትዮጵያን ያስተዳድራሉ ማለት ነው አሁን ግን ሁለቱም ተጠያቂነት የሌላቸው አንዱ ዝም ብሎ የሚታዘዝ በተለይም በዩ ፓርቲ በሁለቱም ደረጃ ያሉትን መንግስታት በፓርቲ መዋቅር ይሄ ዲሞክራቲክ ሴንትራል የሚባለው ዲሞክራሲ ከብቶ ነው የያዘ መዋቅር ስለያዙ ነው ብዙ ነገሮች የተበላሹት። ስለዚህ በአሜሪካ መገር ፌደራሊዝም አለ፣ ካናዳ አለ፣ በኢዜማ አለ ብዙ ነ የተለያዩ ሀገሮች አሉ እና ከጣልም ደሞ መውሰድ ይቻላል። ፌዴራሊዝም ማለት የጋራ አስተዳደር ና የአካባቢ የራስ አስተዳደር ናቸው። በሕገ መንግስት በተቀመጡ ነገሮች የሚወሰኑ የሚመሩ የሚተላለፉ ውሳኔዎች ደግሞ የሕገ መንግስቱን የሚከተሉ በዛም ተጠያቂነት ያላቸው መዋቅሮች፣ ተቋማት ስላልተፈጠሩ ነው። ያለ እኮ የገዢው ፓርቲ ተቋም ብቻ የእሱ ተቋማት ብቻ ናቸው። እሱ እንደፈለገ የሚያዛቸው ተቋማት ብቻ ናቸው። ያ ነው ችግር የፈጠሩትና ፌዴራሊዝም በስርአት ደረጃ ብዙ መጥላት አስፈላጊ አይደለም። እንዲያውም የብዙሀ አገር እንደ ኢትዮጵያ አይነቱ ፌዴራሊዝም እጅግ በጣም አስፈላጊ የሆነ የፖለቲካ ስርአት ነው። አወቃቀሩ፣ አስተዳደሩ በህገ መንግስቱም አካባቢ፣ በክልልም በፌዴራል ላይም ደረጃ ያሉት ተቋማት እነዚህ እነዚህ ማስተካከል ያስፈልጋል። ዋናው ችግር እዛ ላይ ነው። ዶክተር መረራ ጥያቄ ላክል በፌዴራሊዝም በፌዴራላዊ አስተዳደር ላይ ብዙ ተቃውሞ የለን ነገር ግን በቋንቋ ፌዴራሊዝም ዙሪያ ብዙ ተቃውሞ አለ ከብዙ ኢትዮጵያውያን። ከዛ ውጪ አሁን ጠያቂው ያነሱት ደግሞ የአሁኑ የወቅቱ የኦሮሞ ዲሞክራሲያዊ ድርጅት የኦፒዲኦ መሪዎች አዝማሚያ ከዛ ጥር ውስጥ ለመውጣት የሚታገሉ ነው የሚመስለው አድማጩ እንደጠየቁትና እዛ ላይ አስተያየቶን ሊሰጡ ይወዳሉ ሙከራው አለ ኦፒዲዎችም ሆኑ ሌሎቹ መውጣትና ለመውጣት ሊሞክራለን የሚሉ ነገሮች አሉ ዋናው ነገር መውጣት ሲችሉ ነው በደንብ የምናየው የቋንቋ ፌዴራሊዝሙ ወይም በአካባቢ ላይ በጂኦግራፊ ላይ የተመሰረተ ፌዴራሊዝም ይባሉ አንዱ የኢትዮጵያ ፖለቲካ ምህዳር ላይ ሁለቱም አሉ። ሁለቱም ለክርክር የቀረቡ ናቸው። ሁለቱም ወገን ቢጋፍ አላቸው። ዋናው ጉዳይ ግን ፌዴራሊዝም የድርድር ውጤት ነው። ፌዴራሊዝም ያዋቀሩ ሀይሎች ሰፊ የፖለቲካ ምህዳር አግኝቶ ተደራድሮ ተነጋግሮ የትኛው ይሻለናል ብሎ የሚመርቱት የፖለቲካ ስርዓት ነው። አንድ ወገን የመረጠው ብቻ አይደለም ማለት ነው። እንኳን መሰል ፌዴራሊዝም በካናዳ፣ በቤልጅየም፣ በስዊዘርላንድ በተወሰነ ደረጃ በህንድ፣ በአንዳንድ ሀገሮች አሉ። በጂኦግራፊ ላይ የተመሰረቱ አሜሪካ፣ በአንዳንድ ሌሎች ሀገሮች አሉ። ዋና ጉዳይ ግን ለኢትዮጵያ ሕዝቦች የሚሆን የፖለቲካ ስርዓት በዛ ፖለቲካ ስርዓት ውስጥ የትኛው ይሻለናል ብሎ ተደራድሮ የሚደርሱበት ውሳኔና ውጤት በአብዛኛው የሚቀበለው ውጤት ወሳኝ ነው። አመሰግናለሁ። ወደ መጨረሻው የሄድን ነው ብርሃኑ ደሴ የተባሉ ዶክተር መረራ በሀገራችን ኢትዮጵያ ውስጥ በዜጎች ላይ እየደረሰ ያለውን ግድያ፣ እስርና መንገላታት በዘላቂነት ማስቆም የሚቻለው እንዴት ነው ብሎ ያስባሉ ኢትዮጵያን የማስተዳደር እድል ቢሰጦ ሀገራችን ዴሞክራሲ የሰፈነባትና ሁሉም ዜጎች በፍትህ የሚተዳደሩባት እንድትሆን እርሶ ምን ያደርጋሉ? የእርሶን ምኞት ልወቅ ይላሉ አቶ ብርሃኑ ደሴ። እንዲሁም ልጅ ሀጎስ የተባሉ ዶክተር መረራ የሀገራችን የወደፊት እጣፈንታ ምን ይመስሎታል? ይላሉ በፌስቡክ ነው ጥያቄያቸውን ያቀረቡት እና በተለይ እርስዎ እድል ቢሰጦ ኢትዮጵያን ለመምራት ምንድን ነው የሚያደርጉት? መጀመሪያ ምንድን ነው የሚያስተካክሉት? ከሁሉም በላይ ኔ የፍቲ ስርአቱ ነው። ከሁሉም በላይ ፍቲ ስርአቱና ወታደራዊ መዋቅሩ ሁለቱ ናቸው። ኢትዮጵያን ወደፊት ግዳሴን በዲሞክራሲያዊ ስርአቱ እንዳይፈጠር እንትን ያደረጉ እነዚህ ስርአቶች መስተካከል አለባቸው። ዞሮ ዞሮ እንዴት ይስተካከላል? በነጻና ፊታዊ ምርጫ በስልጣን ላይ የሚወጣ መንግስት እና ፓርቲ በነጻና ፊታዊ ምርጫ የህዝብ ድጋፍ የህዝብ ዩንታ የአዳ ፓርቲ ከስልጣን የሚወርድበት ስርአት የመፍቀሩ ሁኔታ ወሳኝ ነው። የአስራ አስራ አንድ ለህዝብ ተጠያቂነት ይኖረዋል። የህዝብን ፍላጎቶች፣ የህዝብን ምኞቶች፣ የህዝብን ህልሞች የግዱን ይቀበላል። አሁ ዋና ጉዳያችን ነ ችግራችን ከአጼው ጀምሮ ከደርግ ጀምሮ ከኢህአዴግ ጀምሮ ምንድን ነው ኢትዮጵያ የተለየ ተልእኮ አለን የሚሉ ንጉሱ ከእግዚአብሔር ኢህአዴግና ደግሞ ከጠመንጃው ከስልጣናቸው ከምናቸው ይሁን ይኮዋል ኢትዮጵያን ለመለወጥ የሚሉ ሀይሎች ስልጣን ላይ በመውጣታቸው ነው። ዋናው ጉዳይ ግን የኢትዮጵያ ህዝቦች ለእነዚህ ሀይሎች የሰጣቸው ይሁንታ የለም፣ ቅቡልነት የለም። ስለዚህ በነጻና ፍትሀዊ ምርጫ ስልጣን ላይ የሚወጣ መንግስት ያንን የህዝብ ይሁንታ ያጣ ደግሞ ከስልጣን የሚወርድ ጎብ መንግስት ለዚህ አስተዋጽኦ የሚያደርጉት ከምርጫ ቦርድ ጀምሮ ከደህንነትና የፖሊስ ጀምሮ ከፍርድ ቤት ጀምሮ እነዚህ ተቋማት የዲሞክራሲ ተቋማት የሚባሉት ሚዲያን ጨምሮ መሳክር አለባቸው። እዚህ አካባቢ አስፈላጊ እርምጃ የማስተካከያ እርምጃ ካልተወሰደ መስተቀር ወደፊት መሄድ ዲሞክራቲክ ኢትዮጵያን መፍጠር የሚቻል አይመስለኝም። ስለዚህ እነዚህን ተቋማት ለህዝብ ተገዢ እንደሆኑ የህዝብን ጥያቄ እንዲመልሱ፣ ህዝብን እንዲቀበሉ ለህዝብ ተገኛጅነት እንዲኖራቸው ማድረግ መቻልና ያለመቻል ወሳኝ ናቸው። ከሰራኝ እነዚህ በዚህ አቅጣጫ ነው የሚሰራው። የኦሮሞ ፌዴራላዊ ኮንግረስ ሊቀመንበር ዶክተር መረራ ጉዲና፣ ለአድማጮቻችን በርካታ ጥያቄዎች ጊዜውን ወስደው መልስ ስለሰጡ በአድማጮች ስም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም ለተሰጠኝ እድል በጣም አመሰግናለሁ። እሺ